ሕጋዊ ባልሆነ መንገድ ገብተዋል የተባሉ 13 ኢትዮጵያውያን በኬንያዋ ክርኛ ግዛት ከአደንዛዥ እጽ ጋር ተይዘዋል ሲል የሀገሪቱ ፖሊስ አስታውቋል። ገልሞ ዳዊት ዝርዝሩን ይዟል። ኬንያ ፖሊስ ኢትዮጵያውያኑን ፍልሰተኞች እንደያዛቸው የተነገረው በሀገሪቱ ደቡብ ማዕከላዊ ግዛት በምትገኘው ክርኛጋ ግዛት ውስጥ ነው። ወደ ናይሮቢ እያመሩ ነበሩ የተባሉ አስራ ሶስቱም ተይዘዋል። በግል መኪና ወደ ናይሮቢ ይጓዙ የነበሩ ናቸው ከተባሉት 13 አስራ ሶስት ኢትዮጵያውያን ብዙዎቹ ወጣቶች እንደሆኑም የገለጸው ፖሊስ መኪናቸውን ያስቆመው ከፍጥነት በላይ ስትጓዝ ስለነበረና አሽከርካሪውን መሰወሩን ገልጸዋል። የኬንያው ክርኛጋ ግዛት ፖሊስ ጣቢያ አዛዥ ኮሚሽነር ሊያኪዜ ከኢትዮጵያውያኑ ጋር ሀያ ኪሎ ግራም እጽ መገኘቱንም ተናግረዋል። ኮሚሽነር ሊያ ኢትዮጵያውያኑ ከ14 እስከ 24 እድሜ ክልል ውስጥ የሚገኙና ሁሉም ወንዶች መሆናቸውን ተናግረዋል። ፖሊስ እስካሁን ባደረገው ማጣራት የመኪናውን ባለቤት ማግኘቱንና መኪናውን ሲያሽከረክር ነበር የተባለውን ግለሰብ እያፈላለገ መሆኑን ገልጸዋል። ዛሬ ጠዋት ኢትዮጵያውያኑ ፍርድ ቤት ቢቀርቡም አስተርጓሚ በመጥፋቱ የክርኛ ጋር ፍርድ ቤት ብይን መስጠት አለመቻሉን ኮሚሽነር ሊያ ለአሜሪካ ካ ድምጽ ተናግረዋል። ኢትዮጵያውያኑ የክርኛ ጋ ችሎት አስተርጓሚ እስኪፈልግ በእስር እንደሚቆዩም ተገልጸዋል። ለአሜሪካ ድምፅ ገልቡዳዊት ከናይሮቢ